ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ባዳሪዋ ሎንችና ወደፊት ነው ጉዟችን። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅት ሰሞኑን በኤርትራ ባለስልጣናት ላይ የቀረበው የመብት ጥሰት ክስ እንዲመሰረት ጠይቋል። ቀጣዩ ሂደት ምን ይሆናል? ጉዳዩ ለጸጥታው ጥበቃ ምክር ቤት እንዲተላለፍ ጠይቀናል። በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ክስ እንዲመሠረት የመጠየቅ ሥልጣን ያለው የጸጥታ ጥበቃው ምክር ቤት ብቻ ነው። የተባበሩት መንግስታት ድርጅት በኤርትራ ላይ የሰብአዊ መብት ይዞታን እንዲመረምር የሰየመው አጣሪ ኮሚሽን ሊቀመንበር ማይክ ስሚዝ ናቸው። ሪፖርቱን በመደገፍ በዛሬው ዕለት በጄኔቫ አዲስ አበባና በትግራይ የሚገኙ አራት የኤርትራውያን ስደተኞች መጠለያ ጣቢያ ሰላማዊ ሰልፎች ተካሂደዋል። ሰልፈኞችንና ተንታኞችን አነጋግረናል። ወንዶች ጸጉራቸውን ተላቸው ባዶ እግራቸውን ነበሩ። ያው ሴቶችም የለቅሶ የሀዘን ልብስ አርገው ጥቁር ያላቸው ጥቁር አርጎ ነጠላውን የሚዘቀዝቅ ነጠላውን ዘቅዝቆ በእንደዛን ያሳለፍ ነው። እንደገና ደግሞ የሱን ፎቶ በማቃጠል ማለት ነው፣ የፕሬዚዳንት ኢሳያስ አፈወርቂ ፎቶ። የተበደለ ሕዝብ አለ ኤሪትሪያዊ ሕዝብ ሰላማዊ ሰልፍ እንዲወጣ ይኸው ሀገራችን ላይ ፈቀድን ለማለት የፖለቲካ ፍጆት ካልሆነ መጀመሪያ ቤታችን ያለውን ኤርትራም እኮ ታደርጋለች። ኤርትራን ቴሌቪዥን እሰማለሁ እኮ ኢትዮጵያ ውስጥ መብት ረገጣለ አለ። ይሄ ለእነሱ የፖለቲካ ጨዋታ ነው። በግራም በቀኝ ጋቢና ቪኦኤ። ሁሉንም ከዝግጅቶቻችን ታገኛላችሁ። የአዲሱ ትውልድ ድምፅ አብራችሁን ከአድማሽ ተሻገሩ። ዜና እናስቀድም። ድጋሚ እንደምናመሻችሁ የጋቢና ቪዮኤ አድማጮች አጠርላሉ። የምሽቱ ዜናዎች ጽዮን ግርማ ነኝ። የሶማሊያ ብሔራዊ ጦር በትናንቱ እለት ማዕከላዊ ሶማሊያ ውስጥ በአልሸባብ አማጽያን ላይ በወሰደው ጥቃት ስምንቱን ገድሎ በርካታ ጥይቶችንና ጦር መሳሪያዎችን እንደማረከ ባለስልጣናትና የአካባቢው ነዋሪዎች ገለጹ። የሶማሊያ ጦር ኃይል አዛዥ አህመድ መሐመድ ለቪኦኤ ሶማሊኛ አገልግሎት እንደገለጹት ጥቃቱ የተካሄደው በግላሩ በግላዱድ ክልል በኤልዲር አጠገብ ባለችው ማሳጋዋ ከተማ ውስጥ ነው ብለዋል። አንድ የመንግስቱ ወታደር መሞቱንም የጦር አዛዡ ገልጸዋል። የዓለም ጤና ድርጅት ደብሊዎችኦ በአንጎላ በዲሞክራቲክ ሪፐብሊክ ኮንጎ ድንበር መካከል አስቸኳይ የቢጫ ወባ ክትባት እንደሚጀምር ዛሬ ይፋ አደረገ። በወባ ዓለም አቀፍ ደረጃ መሰራጨቱን መግታት ድርጅቱ በቀዳሚነት የያዘው ትኩረት ነው። የመጀመሪያው የክትባቱ መስጫ ጊዜ እንደ አውሮፓውያን አቆጣጠር በመጪው ሐምሌ ወር መሆኑን የገለጸው ደብሊዎችኦ ቀዳሚዎቹ ደግሞ ንግድና ልዩ ልዩ እንቅስቃሴዎች የሚበዙባቸው የየ ሀገሮቹ መገናኛ ድንበሮች ይሆናሉ ብሏል። ኢንተርፖል በህገ ወጥ መንገድ ፍልሰተኞችን የሚያሸጋግሩትን አስራ አንድ ወንጀለኞች ለመያዝ በሚያደርገው ጥረት ህዝቡ እንዲረዳው ዛሬ ጥሪ አስተላልፏል። ዋና ጽፈት ቤቱ ፈረንሳይ የሆነው ዓለም አቀፉ የፖሊስ ድርጅት እስካሁን በበርካታ የተለያዩ ሀገሮች ውስጥ ሀያ ስድስት በህገ ወጥ መንገድ ፍልሰተኞችን በማሸጋገር እጃቸው አለበት ተብለው የሚከሰሱ ሰዎችን ይዞ አስሯል። ለኢንተርፖል የአደን ዘመቻ ድጋፍ ሰጪ ክፍሉን በዋና ዳይሬክተርነት የሚመሩት ሚካኤል ኦ ኮነል ስለዚሁ ሲናገሩ ወንጀል ወንጀለኛው መረብ ህገ ወጥ አገልግሎት ለሚሰጣቸው ሰዎች ደህንነት ምንም ደንታ ስለሌለውና እንደ ማንኛውም ግዑዝ የንግድ ሸቀጥ ስለሚቆጥራቸው በዓለም ዙሪያ ለደረሰው ሰቅጣጭ አደጋ መጋለጣቸውን ተገንዝበናል ብለዋል። የቱርክ መንግስታት ኩርዲስታን አማጽያን ጋር በሚካሄደው ውጊያ ለወታደራዊ ኃይሉ ሙሉ ስልጣን እየሰጠ ነው። የሰብአዊ መብት ቡድኖች ግን ስልጣን ያለ አግባብ የመጠቀም ክስ በሚሰማበት በአሁኑ ወቅት የጸጥታው ኃይል እንዲህ አይነት ሙሉ ስልጣን ሲያገኝ በማን አለብኝነት ለመንቀሳቀስ የሚያስችለውን ህጋዊ ፈቃድ ጨበጠ ማለት ነው ሲሉ ይነቅፋሉ። ከኢራቋ ፋሉጃ የተፈናቀሉ ስደተኞች በከፍተኛ ሙቀትና በውሃ እጥረት እንዲሁም በመጠለያ እጦት እየተሰቃዩ መሆናቸው ተገለጸ። ወደ 3 ሺህ ለሚሆኑ ስደተኞች ንጽህናው ያልተጠበቀና ክፍት የሆነ አንድ መጸዳጃ ቤት ብቻ እንዳለም ተገልጿል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ወደ መጀመሪያው ዘገባችን ስናመራ ማክሰኞ ለት የኤርትራ ባለስልጣናት በዜጎቻቸው ላይ እየተፈጸሙ ነው ያላቸውን ሰፊ የመብት ጥሰቶች አስረድቶ የኤርትራ መሪዎች በዓለም አቀፉ የወንጀል ፍርድ ቤት ወይንም በሌሎች የፍትህ ችሎቶች ክስ እንዲመሰረትባቸው መጠየቁ ይታወሳል። አጣሪ ኮሚሽኑ ሪፖርቱን ባቀረበበት ጄኔቫ የድጋፍና ተቃውሞ ሰልፎች ሰሞኑን ሲከናወኑ ቆይተዋል። የአፍሪካ ሕብረት መቀመጫዋ አዲስ አበባና በትግራይ የስደተኞች ጣቢያ የሚኖሩ ኤርትራውያን በዛሬ ሁለት የድጋፍ ሰልፍ አድርገዋል። የኮሚሽኑን ሪፖርት በመቃወም ወደ 45 ሺህ አቤቱታዎችም ተሰብስበዋል። በኤርትራ መንግስት ባለስልጣናት ላይ የቀረቡት ክሶች ግድያ፣ ባርነት፣ ማዋከብና ና አስገድዶ መድፈርን ያካተቱ ናቸው። የዚህ ሪፖርት ቀጣይ ሂደት ምንድን ነው? ባልደረባችን ሳሌም ሰለሞን የአጣሪ ኮሚሽኑን ሊቀመንበር ማይክ ስሚዝን አነጋግራለች። ሄኖክ ሰማእግዜር ዝርዝሩን ይዟል። በዚህ ሳምንት የተባበሩት መንግስታት ድርጅት በኤርትራ ላይ የሰብአዊ መብት ይዞታን እንዲመረምር የሰየመው አጣሪ ኮሚሽን የኤርትራ ባለስልጣናት በዜጎች ላይ ያደርሷቸዋል ያላቸውን ወንጀሎች ለሰብአዊ መብት ኮሚሽኑ አቅርቧል። ዘገባው በኤርትራ ላይ እንደ ሀገር የቀረበ ሳይሆን በተናጠል መሪዎች የፈጽሟቸውን የግለሰብ የሰብአዊ መብት ጥሰቶች ላይ ያተኮረ ነው ተብሏል። በተለያዩ ሀገሮች የመብት ይዞታዎች ላይ የሚቀርቡ ዘገባዎች የተለመዱ ቢሆንም የአጣሪ ኮሚሽኑ ዘገባ ግን መሪዎቹ በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ወይም በሌሎች ችሎቶች ጉዳያቸው እንዲታይ የሚጠይቅ ነው። የአጣሪ ኮሚሽኑ ሊቀመንበር ማይክ ስሚት እንደገለጹት የተባበሩት መንግስታት የሰብአዊ መብት ኮሚሽን በዚህ ሳምንት ውሳኔ እንደሚያሳልፍ ይጠበቃል። በዚህ ውሳኔ ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በመምራት ባለስልጣናቱ ተጠያቂ እንዲሆኑ የሚደረግበትን መንገድ ኮሚሽኑ እያፈላለገ መሆኑን አስታውቋል። ጉዳዩ ለጸጥታው ጥበቃ ምክር ቤት እንዲተላለፍ ጠይቀናል። በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ክስ እንዲመሠረት የመጠየቅ ሥልጣን ያለው የጸጥታ ጥበቃው ምክር ቤት ብቻ ነው። የሰብአዊ መብት ኮሚሽኑ ይህንን ጥያቄ በውሳኔ ያጸድቃል ወይ፣ ስለዚህ የማውቀው ነገር የለም። ያን ባያደርጉ ወይንም አድርገውትም ቢሆን ሌሎች አማራጮች አሉ የአፍሪካ ህብረት በጉዳዩ ላይ ተጠያቂነት እንዲኖር ልዩ ችሎት እንዲያቋቁም ጠይቀናል። በቅርቡ በሂሴን ሀብሬ ላይ በልዩ ፍርድ ቤት የተመሠረተው ክስና የጥፋተኝነት ውሳኔ ለዚህ ሂደት እንደ ምሳሌ ሊሆን ይችላል ብለዋል። ማይክ ስሜት ለመሆኑ የትኞቹ የኤርትራ ባለስልጣናት ናቸው እንዲከሰሱ የተጠየቀው በሚል ላቀረብንላቸው ጥያቄ ሲመልሱ አስቀድሞ የፕሬዚዳንት ኢሳያስ አፈወርቂ ስም የተጠቀሰ ቢሆንም በማክሰኞ ዘገባው ግን ስማቸው አልተጠቀሰም። ይሄ ያልተደረገበትን ምክንያት ሲያስረዱ ክሱ የቀረበባቸው ግለሰቦች መብትን ለመጠበቅ እንደሆነ አስረድተዋል። ድርጊቱን ፈጽመዋል ብለን የምናስባቸውን ሰዎች ለማነጋገር አልቻልንም። የእነርሱን ምላሽና በበኩላቸው ጉዳያቸውን የሚያስረዱበት መንገድ ስላልተመቻቸ ስማቸውን ከመጥቀስ ተቆጥበናል። ይሄ እንግዲህ ፕሬዝደንቱንም ያካትታል። በዝርዝር የተካተተው ማስረጃ አቃቢ ሕጎች ክስ ለመመስረት ከወሰኑ ለምርመራ መነሻ መረጃ ሊሆናቸው እንደሚችል ሊቀመንበሩ ገልጸዋል። የመንግስታቱ ድርጅት የኤርትራ የሰብአዊ መብት አጣሪ ቡድን ሊቀመንበር ማይክ ስሚት ዘገባቸውን የሚቃወሙና የሚደግፉ ሰልፎች መከናወናቸውን ገልጸው በተቃውሞ 45000 አቤቱታ ደብዳቤዎች እንደተቀበሉ ስምንቱ ደግሞ ከኤርትራ መሆናቸውን ገልጸዋል። ሁሉንም አንብበው ወደ 500 ለሚሆኑት በስልክ ተጨማሪ መረጃ መቀበላቸውን ይናገራሉ። አንዳንዶቹ በተናገሩት ሲጸኑ፣ ሌሎቹ ደግሞ ጻፉ ተብለን ነው፣ ሌሎች ደግሞ ከሀገር ለመውጣት እንዲረዳን በማሰብ ነው የሚሉ በርካታ ምክንያቶችና ምላሾችን ማግኘታቸውን አስረድተዋል። ለሁለቱም ወገኖች የምለው በነጻ ሀገር ሆነው ትክክል ነው ብለው ለሚያስቡበት ዓላማ ሰልፍ መውጣታቸው መልካም ነገር መሆኑን ነው። ሁለቱንም ወገኖች በእጅጉ እናከብራለን። የኤርትራ መንግሥት በአጣሪ ኮሚሽኑ የቀረበው ውንጀላ በርዮት ዓለም የተመራና የዓለም አቀፍ ተቋማትን ሥልጣን የተላለፈ ነው ሲል ውድቅ አድርጎታል።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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር በአንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር በአንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን። አሁን ወደ ትግራይ እናምራ። በትግራይ ክልል የሚገኙ አራት የስደተኞች መጠለያ ጣቢያዎች የሚገኙ ኤርትራውያን በዛሬ ዕለት የተባበሩት መንግስታት ድርጅት ኮሚሽን ያወጣውን ዘገባ በመደገፍ ሰላማዊ ሰልፍ አካሂደዋል። በህጻጽ፣ ሽመልባ፣ አዲ ሀሩሽ ና ማይ አይኒ የሚገኙ ስደተኞችን ባልደረባችን ገብረ ገብረ መድህን አነጋግሯል። ሙልጌታ ወልዳ ይባላለሁኝ። እዚሁ ማይ አይኒ ካምፕ የስደተኛ መጠለያ ሰፈር ነው ያለሁኝ። ሰለማዊ ሰልፍን እንኳን በጣም በጣም እንደ ስሙ ሰላማዊ ሆነ፣ በጣም በደማቅ ወኔ ቅስቃሴ የተሞላበትና የህዝቡን ድጋፍ በሚገባ የተንጸባረቀበት ቀን ነበረ። በጣም ሰፊና የመላውን ህዝብ ስታፍ የነበረበት በጣም ደማቅ ሰለማዊ ሰልፍ ነበረ። ምን ያህል ህዝብ ተሳትፎበታል? እንዲያውም ቢያንስ ቢያንስ ይኔ እንኳን ከአስር ሺህ በላይ ነው ምለው በእድሜ በኩልም ያየን እንደሆነ ከትንሻቸው ህጻናት እስከ አዛውንቶች ሰባ ሰማኒያ አመት እድሜ ያላቸው አዛውንቶቹ እንዲያውም ተሳትፈዋል። በሙሉ ሉ በጋለ ስሜት እና በከፍተኛ ጽፈት ነበር ሰልፍን ያዳመቁ። እዛ የኤርትራውያን ስደተኞች ካምፕ ህጻናት እንዳሉ እናውቃለን። አሁንስ ይገልጹልኝ አቶ ሙልጌታ ግን የሰማኒያና የሰባ አመት ሁሉ ተሳትፈዋል ብለዋል እና የሰማኒያና የሰባ አመት አዛውንቶች እዛ መጠሪያ ውስጥ አሉ በቁጥር ምናልባት ቢያንሱ ትንሽ ሊሆኑ ይችላሉ ካልሆነ በስተቀር ካምፑ ያውና የስምንት አመት ዕድሜና ከላይ ከሰባት አመት ዕድሜ በላይ ስላለው ትንሽ ሊሆኑም ይችላሉ እንዲያውም የአረጋውያን ማህበርም የሚባል አለ እዚህ ካምፕ ውስጥ የተደራጀ በእርስ በርሱ ማለት ነው። የአረጋውያን ማህበርም የሚባል አለ ደግሞ እነሱም በታላቅ ሆነ የነበር የተንቀሳቀሱት ምክንያቱም ኤርትራ ታሪክም ከመጀመሪያውና እስከ መጨረሻው ራሳቸውን ቆት ነገር ነው እና በታላቅ ጨወት ና በታላቅ በጋለ ሞቀት ነበር የሰላማዊ ሰልፍ። አላማው ምንድን ነው? አላማውን በዩናይትድ ኔሽንስ የተደራጀውን ሰብአዊ መብት አጣሪ ኮሚሽን ድጋፍን ለመስጠት ነበረ። መጀመሪያ ነገር ባለፈው ፌብሪዋሪ እንዲያውም መጠው ነበርና እዚህ ጋር የቃለ ምስክርነታችን ሰጥተን ነበር ለአጣሪ ኮሚሽኑ። ስለዚህ ይህንን ችግር ያጋጠምን እኛ ጋር እንደመሆኑ መጠን ከሌላ ሳንጠብቅ እኛ ራሳችን ምስክሮች እንደሆኑ ለመግለጽና ለመርማሪ ኮሚሽኑ ድጋፍ ለመስጠት ነው። ለመሆኑ አቶ ሙልጌታ በኤርትራ መንግስት የደረሰብህ በደል በግልህ ይሁን በቤተሰብ አካባቢ አለ? አሁ፣ ምንድ ነው ማስታወስ ያለብን ነገር በእኔ የደረሰና በጓደኛ የደረሰ ጓደኛ የደረሰውን ነገር የኔ ጋር መድረሱ ስለማይቀር ሁሉንም ብቻ ለማንኛውም ነገር ማንኛውንም ቤተሰብ ኤርትራ ጋር ቢያንስ ቢያንስ ራሱ ካልተነካ የሱ የቅርብ ቤተሰብ መነካት ስለማይቀር እና ስለሚነካም በዚህ ነበር ኔ ወጣት ለምሳሌ በራሴ በኩል እንደዚህ ተስር ያለሁኝ ምናምን ምናምን የሚሉ ሰዎችም አሉ። እኔም እንደሱ ነኝ፣ የሱ አካል ነኝ። የእሱን ጽዋም ጠጥቻ አለሁ። ለማንኛውም ግን የባሰውን እንዳይመጣ ብዬ ነው ኔ የመጣው። ለምን ያህል ጊዜ ታሰር? ከዚህ ማስከፊ ኤርትራ አደለም የአንድ ስድስት ወር ነበር የታሰርኩኝ። ሰላማዊ ሰልፍ የነበረው ዛሬ እኛ ራሳችን በትብብር አርገን ማንም የደገፈን የለም። ሰላማዊ ሰልፍ ልናረግ ግን ለመንግስት ኢትዮጵያ ጠይቀን ፍቃድ ከተሰጠን በኋላ ሰላማዊ ሰልፉን አረግ ነው ማለት ነው ምግደስ እንዲወርድ ወይ ደግሞ ከቦታው እንዲነሳ ወይ ደግሞ በቃ ፍርድ እንዲፈረድበት ነበር ያው ቀንዱ ማውጫችን ማለት ነው። ለመሆኑ እድሜ ስንት ነው? እድሜ ሀያ ዘጠኝ ከአገርሽ ከወጣሽ ስንት ጊዜ ሆነሽ? ሰባት ዓመት አረኩ። ሰባት ዓመት እዚሁ መጠለያ ካምፕ ነው ያለሽው። ው ምን ያህል ተሳታፊዎች ነበሩ እዛ የዛሬው ሰላማዊ ሰልፍ? ምን አደረጋችሁ? የዛሬው በግምት ነው አንድ በእኔ ግምት ማለት ነው ብዙ ሰው ነው የነበረው አንድ ሰባት ሺህ ምናምን ይሆናል። ተሰባስባችሁ ምንድን ነው ወንዶች ጠጉራቸውን ተላጭተው ባዶ እግራቸውን ነበሩ ያው ሴቶችም የለቅሶ የሀዘን ልብስ አርገው ጥቁር ያላቸው ጥቁር አርጎ ነጠላውን የሚዘቀዝቅ ነጠላውን ዘግዝቆ በእንደዛ ነው ያሳለፍነው እንደገና ደግሞ የእሱን ፎቶ በማቃጠል ማለት ነው የፕሬዚዳንት ኢሳያስ አፈወርቅ ፎቶ ባዶ እግራቸውና ጥቁር የሀዘን ልብስ መልበስ ምንን ለማሳየት ነው ለምንድን ነው ጥቁር ልብስ የለበስነው ያው ምንድነቱ የተነሳ ነው። ብዙ ህልቂቶች፣ ብዙ ትንንሾች ስለሞቱ ባህር ላይ ያው ደግሞ ሀገራችን ደግሞ ምንም እርካታ የሌላት ስለሆነ ሰላም ስለሌለ ጥሩ መንግስት ስላሌለን በቃ እሱ ነው የኔ መግለጫ። ይሄ ነው ምክንያቱ። ጥሩ መንግስት ቢኖር አቅፎ በያዘን ነበር፣ እኛም ስደት ባለወጣን ነበር። የኢትዮጵያ መንግስት ነው ያስተባበረው ይሄ ሰላማዊ ሰልፍ ለሚሉት ምን መልሳለሽ? ይሄ ውሸት ነው ምለው። ምክንያቱ የኢትዮጵያ መንግስት ለእኛ ውጡ አትውጡ አይሉንም። ምክንያቱ እንደ ፍላጎታችን ነው የምንኖረው። ነጻነት አለን ከሀገራችን ይበልጥ። ስብሰባ ላይ የፈለግነውን እየተናገርን የፈለገውን እያደረግን። ምክንያቱ እኛ ማህበር አለን የሴቶች ማህበር የሽማግሌዎች ማህበር እንደዛ እንደዛ የተለያየ ማህበር አለ። ማህበሮች ሁሉ ተስማምተን ተደራጀተንበት የተነጋገርንበት ከዛ ለኢትዮጵያ መንግስት ጠይቀን መጠየቅ ስለሚገባን ከፈቀደልን በኋላ ደግሞ ያው ሰልፉን አረግን ማለት ነው እንጂ እሱ የተተባበረን ነገር የለም። Alright everybody out there This is በሌላ በኩል በኢትዮጵያ የሚኖሩ የኤርትራ ስደተኞች በተባበሩት መንግስታት ድርጅት የኤርትራ ጉዳይ መርማሪ ኮሚሽን ላወጣው ዘገባ ያላቸውን ድጋፍ በአፍሪካ ህብረት ዋና ጽህፈት ቤት ፊት ለፊት በሰላማዊ ሰልፍ ገለጹ። የአጣሪ ኮሚሽኑ ዘገባ አያሌ ኤርትራውያን ያሳለፉትን ስቃይ ያንጸባርቃል ብለዋል። ሰልፈኞቹ የሱዳን መንግስት ኤርትራውያን ስደተኞችን ወደ መጡበት እንዲመለሱ የሚወስደው እርምጃ ክፉኛ እንዳሳሰባቸው አስታውቋል። መለስካቸው አምሃ ተከታዩ ልኳል። በመቶዎች የሚቆጠሩ በኢትዮጵያ የሚኖሩ የኤርትራ ስደተኞች ዛሬ ረፋዱ ላይ በአዲስ አበባ ከተማ ከገነት ሆቴል ተነስተው አፍሪካ ህብረት ዋና ጽህፈት ቤት ፊት ለፊት በመድረስ በተባበሩት መንግስታት ድርጅት የኤርትራ ጉዳይ መርማሪ ኮሚሽን ላወጣው የሰብአዊ መብት ረገጣ ዘገባ ያላቸውን ድጋፍ በሰላማዊ ሰልፍ ገልጸዋል። ሰላማዊ ሰልፈኞቹ ለአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ኢንኮሳዛና ዲላሚኒ ዙማ ባቀረቡት ደብዳቤ ዛሬ እዚህ የተሰበሰብነው ኤርትራውያን የኤርትራን መንግስት የሰብአዊ መብቶች አያያዝ እንዲመረምር በተባበሩት መንግስታት ድርጅት የተቋቋመው መርማሪ ኮሚሽን ከቀናት በፊት ይፋ ላደረገው ዘገባ ያለንን ጠንካራ ድጋፍ ለመግለጽ ነው ብለዋል። ይህ ዘገባ አያሌ ኤርትራውያን ሰለባ የሆኑበትን ድርጊት በሚገባ የሚያጋለጥ እንደሆነም ሰልፉን ካስተባበረው ኮሚቴ አባላት አንዱ ለሊቀመንበሯ ተወካዮች በንባብ አሰምተዋል። የመርማሪ ኮሚሽኑ በምርመራ የደረሰበት እኛ ሰለባ የሆኑ ህዝቦች አስቀድመን የምናውቀውንና ለአመታትም ያሳለፍነውን ስቃይ የሚያረጋግጥ ነው። ኮሚሽኑ የኤርትራ መንግስት ባለስልጣናት የሚከሰሱባቸውን በሰብአዊነት ላይ የፈጸሟቸውን ወንጀሎች በነፃ መንገድ ያረጋገጠ ነው። ስለሆነም እነዚህ ባለሥልጣናት ለፈጸሙት ግድያ፣ ሥቃይና የሰብአዊ ድርጊቶች፣ ወከባና ከሕግ ውጪ እስር የመሳሰሉ ወንጀሎቻቸው ኃላፊነቱን መውሰድ ይኖርባቸዋል። በአሁኑ ጊዜ በኤርትራውያን ላይ የሚፈጸም ማንኛውም በደል በመላ አፍሪካ የተፈጸመ ሆኖ እንደሚቆጠር ያላቸውን እምነት የገለጹት ሰልፈኞች የሕብረቱ ኮሚሽን ሊቀመንበር በአሁኑ ጊዜ በኤርትራ ውስጥ እየተፈጸመ ያለውን የሰብአዊ መብቶች ረገጣ በማውገዝ በአፍሪካ የሰብአዊ መብቶችን የማራመድና የመንከባከብ ኃላፊነታቸው እንዲወጡ ጠይቀዋል። ከኤርትራ ወደ ሱዳን በሚፈልሱ ኤርትራውያን ላይ እየተፈጸመ ነው ያሉትን እርምጃም በጥልቅ ያሳሰባቸው መሆኑን ለሊቀ መንበሯ ባስገቡት ደብዳቤ አመልክተዋል። የሱዳን መንግስት ከኤርትራ የሚፈልሱ ሰዎችን ወደ መጡበት የመመለስ እርምጃው በእጅጉ አሳስቦናል። ይህን የብዙ ኤርትራውያን ሕይወት ለከፍተኛ አደጋ የዳረገ ሕገወጥ እርምጃ ጽሕፈት ቤቶ እንዲያወግዘውና እንዲያስቆመውም እንጠይቃለን። የህብረቱን ኮሚሽን ሊቀወንበር ዶክተር ዲላሚኒ ዙማን ወክለው ከሰልፈኞቹ ደብዳቤውን የተቀበሉት እንደገለጹት ዶክተር ዙማ በሌላ ሥራ ምክንያት ከአዲስ አበባ ስለወጡ ሊከበሏቸው እንዳልቻሉ ገልጸዋል። ይህ የድጋፍ ደብዳቤያቸውና ጥብቅ ጥሪያቸው ለሚመለከተው የኮሚሽኑ አካል እንደሚደርስም አረጋግጠውላቸዋል። በኢትዮጵያ አያሌ ተቃዋሚ ፓርቲዎች በየጊዜው ሰላማዊ ሰልፍ ለማድረግ እውቅና ሲጠይቁ ዕድሉ እንደሚነፈጋቸው ይናገራሉ። እውቅና እንደተሰጠ ቆጥረው ሲወጡም በፀጥታ ኃይሎች በኩል ፈቃድ የሌለው ሰልፍ ነው በሚል ግጭት እንደሚፈጠርና ጉዳት እንደሚደርስም ያሳውቃሉ። ከ1997 ምርጫ ወዲህ ይህ መብት በእጅጉ እንደተጣበበም ብዙዎቹ ይናገራሉ። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩትና በማኅበራዊና ፖለቲካዊ ሀያሲነታቸው የሚታወቁትን ዶክተር ዳኛቸው አሰፋን ዛሬ ኤርትራውያን ስደተኞች ካደረጉት ሰላማዊ ሰልፍ ጋር አያይዤ በዚህ ጉዳይ ላይ ያላቸውን አስተያየት ጠይቂያቸው ነበረ። እንዴት መሰለ፣ እኔ አሁን ለምሳሌ እንዳንድ ኢትዮጵያዊ ዜጋ አሜሪካን ሀገር ወይም ዩሮፕ የኢትዮጵያን መንግሥት አስመልክቶ እዛ ያሉ ኢትዮጵያውያን ሰላማዊ ሰልፍ ሲያደርጉ የመብት ረገጥ አለ፣ ችግር አለ ብለው ሲሉ ትደግፍ ላይ ነው አሁን ደግሞ ኤሪትራውያን አዲስ አበባ ሆነው ሀገራችን ላይ ችግር አለ ሲሉ ድጋፍ እሰጣሉ። በሌላ በኩል ግን ይሄ ከተማ እንደውም ሰላማዊ ሰልፍ ሰላማዊ ሰልፍ ጥማት አለን። አምነስቲ ኢንተርናሽናል ወይም ሌላ ቡድን ኤሪትራያን ብቻ አይደለም የሚያወጣው ኢትዮጵያ በላይ ሲያወጣ እኛ ዜጎች፣ የኢህአደግ አባል ያልሆነው ዜጎች ይሄንን ሪፖርት እንደግፋለን አምነስቲ ኢንተርናሽናል የሚያወጡትን እና ሰላማዊ ሰልፍ እንውጣ ብንል በፍጹም አንችልም። ዱላ ነው የሚጠብቀን ማንኛቸውም የፖለቲካል ፓርቲ እንደውም ለብዙ አመታት ነው የምልህ ምንም አይነት የሰላማዊ ሰልፍ በሰላም ተቃውሞን የማሰማትና አንዳንድ ነገሮችን የማድረግ በፍጹም የተከለከለበት አገር ነው ኢትዮጵያ። በፍጹም ነው የምልህ። የመጨረሻ ሰላማዊ ሰልፍ የሞከሩት እነ ብሉ ፓርቲ እና አንድነት ፓርቲ ከማፍረሳቸው በቀር ነበር እነሱም የደረሰባቸውን ድብደባ ሆስፒታል ነው የተጨመሩት እና የተበደለ ሕዝብ አለ። ኤሪትሪያዊ ሕዝብ ሰላማዊ ሰልፍ እንዲወጣ ይኸው ሀገራችን ላይ ፈቀድን ለማለት የፖለቲካ ፍጆት ካልሆነ መጀመሪያ ቤታችን ያለውን ኤሪትሪያም እኮ ታደርጋለች። ኤሪትሪያን ቴሌቪዥን እሰማለሁ እኮ ኢትዮጵያ ውስጥ መብት ረገጣለ አለ ይሄ ለእነሱ የፖለቲካ ጨዋታ ነው በግራም በቀኝ። እና እኛ ቢፈቀድልን ኖሮ ህዝቡ ቢፈቀድለት ኖሮ ይሄንን ኢትዮጵያ ውስጥ ሰላማዊ ሰልፍ ተደረገ የሚለውን ከበሬታን ሰጠው ነበር። ግን ያም ሆነ ይህ እኛ አልተደረገልንም ብለን ኤሪትራውያን በራሳቸው ቮለንተሪሊ ከወጥ ያላጠናውት መደገፋቸው የሀገራቸው የመብት ሁኔታ እንዲሻሻል ሰላማዊ ሰልፍ መውጣታቸው አንደኛ የራሳቸው ጉዳይ ነው፣ የራሳቸው መብት ነው እና አንድ ኢትዮጵያ እንደ አንድ ኢትዮጵያ ዜጋ ጋር የምደግፈው ነው ይውልሃሉ። በጣም አመሰግናለሁ። በጣም አመሰግናለሁ። ዝግጅታችንን በፌስቡክ እየተከታተላችሁ ያላችሁ አስተያየቶቻችሁ እየደረሱ ነው። ሚኪያስ አዳነ የኤርትራውያንን ከጄኔቭ ለመስማት በጣም ስጠብቃችሁ ነበር ብሏል በስልክ ደውለን ስላላገኘናቸው ነው ጥረታችንን እንቀጥላለን ከምሽቱ ሶስት ሰዓት ላይ የምናመጣው ይሆናል ያን ጠብቀን አይሰማም የሚሉ አሉ። ድምጻችሁን ከፍ ብታደርጉት የምትሰሙት ይሆናል እናመሰግናለን ዲጄ ፋቱ ሙዚቃ ሊመርጥልን እዚህ ይገኛል አሁን ዲጄ ምን ይዛል ዛሬ እንግዲህ የሚመርጥላቸው ቴዲ አፍሮ ነው ኮርኩም አፍሪካ ይሰኛል አሪፍ ሬጌ ሙዚቃ Uh, i የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ጋቢና ቪኦኤ ይቀጥላል። ወደ መጨረሻው ዘገባ እናልፋለን። በሻሸመኔ ከተማ ጨለማን ተገን በማድረግ በሚፈጸሙ ወንጀሎች ሰዎች እየተገደሉ መሆኑን እስካሁን ሰባት ሰዎች መሞታቸው ግድያው የሚፈጸመው ደግሞ በፌሮ ብረትና በስለት ተወግተው መሆኑን በሻሸመኔ ከተማ የሚኖሩ ተማሪዎች ገልጸዋል። ግድያውን በመቃወም ለተቃውሞ ሰልፍ ቢወጡም ተቃውሟቸውን ሳያሰሙ ፖሊስ እንደበተናቸው ለአሜሪካ ድምፅ ሬዲዮ ተናግረዋል። የከተማው ፖሊስ በበኩሉ ሰዎች መገደላቸውን አምኖ ወንጀሉ የተፈጸመው በቅርቡ በእስር ከተፈቱ ወንጀለኞች እንደሆነ ገልጿል። ጽዮን ይዛለች ዝርዝሩን ካለፉት ሶስት ሳምንታት ጀምሮ በሻሸመኔ ከተማ ውስጥ በአሳቻ ቦታና ጨለማን ተገን በማድረግ በድንገት ሰዎች እየተገደሉ እንደሆነ ተማሪዎች ይናገራሉ። ትብለጥ ጎሳ የተባለች የሁለተኛ ደረጃ የ11ኛ ክፍል ተማሪ ስለ ሁኔታው ለአሜሪካ ድምፅ ስትናገር በከተማው ውስጥ በቅርብ ጊዜ ውስጥ የተደረገ ምንም አይነት የኦሮሞ ተማሪዎች እንቅስቃሴና ተቃውሞ እንደሌለ ገልጻ፣ ነገር ግን በማይታወቅ ሁኔታ ጨለማን ተገን በማድረግ በፌሮ ብረትና በስለት እየተወጉ ሰዎች እየሞቱ ነው ትላለች። በሸሸመኔ አካባቢ በጣም ሰዎች በየቀበሌ እየሞቱ ያድራሉ፣ እና በሸሸመኔ ዙሪያ ያለው ነገር በጣም ችግር ነው። ሰው ወጥቶ መግባት አልቻለም። ተማሪዎች ደግሞ ይህን እንቃወማለሁ፣ እኛ እንቃወማለን ብለን ነበረ ሰልፍ የወጣደ ሰልፉ ደግሞ አይቻልም ነበረ የተባለው የከተማውን አስተዳዳሪ ጠይቀን ነበረ እንኳን እኛ አይደለም እኛ የምመለሰው ወዳች የሚቀጥለው አካል ጠይቁ ነበር የተባለው። ግን ተማሪዎች እንብ ብለን ወጥተናል። ከእኛ ከኛ ጋር ማ ልጅም ተገሎብን ነበረ አ ለአንደኛ አንደኛ ክፍል ከእኛ ጋር ቁጭ ብሎ የሚማር ልጅ ሀያ አራ አስራ አንድ ክፍል ተማሪ ነበር። እኛ ሳንት ክፍል ተማሪዎች ነን። ልጅ እንዴት ይገደሉ ብናል ተማሪ ሸኛት እንዴት ይጎላል በየሰዓቱ ወይ ወጣቶች ተገለው ሜዳ ላይ ይጠላሉ። ይህ ሁኔታ ያሳሰበን ተማሪዎች ከቦታው ተሰባስበን ከተነጋገርም በኋላ ሰዎች ሊገደሉ አይገባም፣ ፖሊስ ከተማ ውስጥ እስካለ ድረስ ጥበቃም ሊያደርግ ይገባል በሚል ተቃውሞ ለማሰማት ጥያቄ ብናቀርብም ጥያቄያችን ተቀባይነት ባለማግኘቱ በራሳችን ሰልፍ ወተን ነበር ትላለች። እንኳን እናንተ የለም፣ ከእናንተ በላይ ያለ ሰው መጠየቅ ይህን በዚህን ሰዓት አይቻልም ነበር የተባለው። እኛ ደግሞ ዝም ብለን ወጥተን ተቋማችንን አሰማን። ተማሪዎች ተሰሩ፣ ቤት የብረተሰቦች ምናምን እዛ አካባቢ ያሉት ሽፌሮች ምናምን ነገር አገዙን። ከእኛ ከተሰበሰብን ተቋቆመውን ከነሳን በኋላ ሰዎቹ ተቀራቀሉን። በዛም ሰዓት አጋዝ መጣ እንዳለ ተማሪዎችን ብረተሰቡንም በተናቸው ናቸው። እሱ አኩል ሰዓት፣ አንድ ሰዓት ቢሆን ነው። ብዙም ሳንቆይ ወዳው በተኑን፣ ወዳው ፌደራል መጣ ለሞቴል ሰው ያልመጣ ፍደራ አካባቢው የሚወረሰ እኛንም ወረረን ተባታተን። ይህንኑ በተመለከተ በትላንትና እለት ሰልፍ ማድረጋቸውን የሚናገረው ሌላው ተማሪው ሞርካ ጌታቸው በከተማው እየተገደሉ የሚገኙትን የሟቾች ቁጥር በተመለከተ በተለያየ ቦታ የተለያየ ቁጥር እንደሚጠቀስ ገልጾ እኛ በትክክል ያየ ነው ሰባት ሰው መሞቱን ነው ብሏል። በፌሮ ፌሮ ብረቱ ፌሮ ያለ ባቃ ጃርባን እየወጉ ይሄኛው ደግሞ አስራ አንደኛ ክፍል የሚማረው او تاسو ټوک اباږي او غر مسجد په مسجد سمره ولا دې چې غوا اباږي په دغه غبا می جوړه ولاګه څو دې غبا چې په کاوالانو کې ان نو هم به چې راځي نو سبا ته نو به ځه راول نو نه نو می وو څو په دې دراغینو بیرته لاګانو ځار به رو انځي او کو څو ماګدلچا نو چې کی څومره په ټيڅو غلو په ځو کو دراغینو نه لیدای نه دی نو یو وکایو هونه بلو کو لندو یو څو ننځي باندې ته یې کام پکته څه څه نو ته ګرځي وځار ሀገራዊ የሻሸመኔ ከተማ ፖሊስ ኃላፊ ኮማንደር አለማየሁ ታደሰ ለአሜሪካ ድምጽ የኦሮምኛ ቋንቋ ዝግጅት ክፍል ይህንኑ በተመለከተ ተጠይቀው እኛ ጋር የተገደሉት ሰዎች ሁለት ናቸው። ሁለቱ ደግሞ ቆስለዋል። ሁኔታው ተጋኖ እንደተነገረው አይደለም። ከዚህ ጋር ተያይዞ ከዚህ በፊት በተለያዩ ወንጀል ተከሰው ታስረው የነበሩ የነበሩና የስር ጊዜያቸውን ጨርሰው ከወጡ በኋላ ይህንን ወንጀል መፈጸማቸው ታውቆ በቁጥጥር ስር ውለው ጉዳያቸው ሲታይ ቆይቶ በትላንትናው ዕለት በሶስቱ ላይ የእድሜ በሁለቱ ላይ ደግሞ የ23 ዓመት እስር ተፈርዶባቸዋል፣ ብለዋል። የምሽቱ የጋቢና ቪኦኤ ዝግጅታችን ወደ መጠናቀቁ ነው። እንግዲህ በፌስቡክ አት ቪኦኤ አማሪክ ላይ፣ በትዊተርም እንዲሁ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ሁልጊዜም አድርሱን ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሄኖክ ሰማ ግዜርነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበረው ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።